Да. የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ ጥቅምት 16 2016 ዓ ም ዝግጅታችን ጀመረ። አስተዳደራዊ መዋቅሮች በፈረሱባቸው የአማራ አካባቢዎች ወደ ባህላዊ ስርዓት እየተመለሱ መሆናቸውን አስታወቁ። ቢሮዎች አጠቃላይ ብዙች ናቸው። የፖሊስ ጽህፈት ቤቶች የሉም። ቀበሌ አስተዳደር የለም። በከፍተኛ አስተዳደር ያሉ ቢሮዎችም ዝግ ናቸው። ተግባር ዝርሻም አለ በጣም ተበራክቷል። እና ይህን ዝርሻ ግን የሚያስቁችል የመንግስት አክል መዋቅር አለ የሚባል የለም። ለምን ድለኛ እየታሰረ አይደለም? ለምን በግልጽም እያየ ነው ስለሆነ እኔም እዚሁ ነዋሪ ስለሆን ማለት ነው። በጉዳዩ ላይ ካነጋገርናቸው የክልሉ ነዋሪዎች መካከል ጥቂቶቹን የሰማችሁት። የዜና ዝርዝር በአብይ ርዕሳችን ላይ ይቀርባል። ህወሀት ለነገ የጠራውን የካድሮች ስብሰባ እንዲሰርዝ ጊዜያዊ አስተዳደሩ አሳስቧል። እነዚህና ሌሎች መሰናዶች በምሽቱ ዝግጅታችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራቸው አድማጮች፣ እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ለዜናው እንግዱ ወልዴ እዚህ አጠገቢ ይገኛል። ዝግጅታችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን ሁኑ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ እንግዱ በድጋሚ እንደምን አመሻችሁ። ተፈናቃዮች በብዛት ወደ ቀያቸው ተመልሰዋል በሚል የኢትዮጵያ ሰብአዊ መብት ኮሚሽን ያወጣው ሪፖርት ከእውነት የራቀና ኃላፊነት የጎደለው ነው ሲል የትግራይ ጊዜያዊ አስተዳደር ማስታወቁ፣ በኤርትራ ይታያል ያለው የሰብአዊ መብት ጥሰት እንደሚያሳስበው የአውሮፓ ሕብረት መግለጹ፣ እንዲሁም የአሜሪካ ተዋጊ ጄቶች በሶሪያ ከኢራን ጋር ግንኙነት አላቸው የተባሉ መደቦችን መደብደባቸው ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። ከፕሪቶሪያው የሰላም ስምምነት በኋላ የትግራይ ተፈናቃዮች በብዛት ወደ ቀያቸው ተመልሰዋል በሚል የኢትዮጵያ ሰብአዊ መብት ኮሚሽን ያወጣው ሪፖርት ከእውነት የራቀና ኃላፊነት የጎደለ ነው በማለት የክልሉ ጊዜያዊ አስተዳደር ተቃውሟል። ጎጂ ባላቸው መሰል ሪፖርቶች ላይ የፌዴራሉ መንግስት የእርምት እርምጃ እንዲወስድም ጊዜያዊ አስተዳደሩ ጠይቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ በተፈናቃዮች ጉዳይ የወጣው ሪፖርት የትግራይ ክልልን እንደማያካትት አስታውቆ በሪፖርቱ ሰሜን ኢትዮጵያ ተብሎ የተጠቀሰው የአማራና የአፋር ክልሎችን ተፈናቃዮች የሚመለከት እንደሆነ አስረድቷል። ሙልጌታ አጽብሃ ዝርዝር አለው። የትግራይ ክልል ጊዜያዊ አስተዳደር ትላንት ሐሙስ ማምሻውን ባወጣው መግለጫ የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሳምንት መጨረሻ ተፈናቃዮች አስመልክቶ ባወጣው ሪፖርት በጦርነት የተፈናቀሉ የትግራይ ተወላጆች ወደ ቀያቸው እየተመለሱና ሰብአዊ እርዳታም እየቀረበላቸው ነው ማለቱ ኃላፊነት የጎደለው ነው በማለት ተቃውሟል። እንዲህ አይነት ሪፖርቶች የሰላም ሂደቱን የሚያውኩና መተማመንን የሚያጎድሉ ናቸው ያለው ጊዜያዊ አስተዳደሩ የፌዴራሉ መንግስት እርምጃ እንዲወስድ ጠይቋል። በጉዳዩ ላይ ማብራሪያ የጠየቅናቸው የኮሚሽኑ ምክትል ኮሚሽነር ራኬብ መሰለም የወጣው ሪፖርት የትግራይን ክልል እንደማያካትት በግልጽ ተቀምጧል ሲሉ የጊዜያዊ አስተዳደሩን ክስ ተከላክለዋል። ስምንት ክልሎች እንደሚሸፍ ነው። ከስምንቱ ክልሎች ውስጥ ትግራይ የለበትም፣ በግልጽ ተቀምጧል። በትግራይ ክልል ያሉ ተፈላቃዮችን ሁኔታ የሚገልጽ አይደለም። ምክንያቱም በቦታው ተገኝተን ያረጋገጥነው ያየነው ነገር ስላልነበረ የፕሪቶሪያ ስምምነትን በተመለከተ ስምምነቱ ከተፈረመ በኋላ ተፈናቃዮች ተመልሰዋል የሚለው እንደምናውቀው የሰሜኑ ጦርነት ሶስት ክልሎችን ነው የነካው፦ ትግራይ፣ አማራ፣ አፋር። በአማራና በአፋር ክልል ያደረግናቸው ክትትሎች በተወሰነ መልኩ ተፈናቃዮች ሁኔታው ባይ የተሟላ ባይሆንም የተወሰኑ ተፈናቃዮች መመለሳቸውን ስላሳየን ያንን ነው የዘገብነው። የክልሉን ሰብአዊ መብቶች አያያዝ የሚያጠና ቡድን ባለፈው ሐምሌ ወር እንደተላከ ያወሱት ምክትል ኮሚሽነሯ፣ በተፈናቃዮች እንዲሁም በትምህርት በጤናና በሌሎች ጉዳዮች ላይ ጥናት እየተካሄደ እንደሆነ ገልጸዋል። ጥናቱም ሲጠናቀቅ ለሕዝብ ይፋ እንደሚደረግ ጠቁመዋል። ለአሜሪካ ድምጽ ሙልጌታ ጽቡሃም መቀለም። በአብዛኛው የቤኒሻንጉል ጉሙዝ ክልል አካባቢዎች የተቋረጠውን የመብራት አገልግሎት ለመመለስ ጥረት እየተደረገ እንደሆነ የኢትዮጵያ የኤሌክትሪክ ኃይል ኮርፖሬሽን አስታውቋል። አገልግሎቱ የተቋረጠው ከፍተኛ የኃይል ማስተላለፊያ መስመር ምሰሶዎች በመሰረቃቸው እንደሆነ የገለጸው ኮርፖሬሽኑ ጥገናውን በሶስት ቀናት ውስጥ ለማጠናቀቅ ጥረት እየተደረገ እንደሆነ አመልክቷል። ናኮር መርካ ተጨማሪ አለው። በቤኒሻንጉል ጉሙዝ ክልል ርዕሰ መዲና ሶሳ እና በዞኑ ከትናንት በስቲያ ጥቅምት 14 ቀን ጀምሮ የመብራት አገልግሎት እንደተቋረጠ የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን አስታወቀ። ከመንዲ እስከ አሶሳ በተዘረጋው ባለ 132 ኪሎ ቮልት የከፍተኛ ኃይል ማስተላለፊያ መስመር ተሸካሚ ምሰሶ አካላት ላይ ስርቆት እንደተፈጸመ ለአሜሪካ ድምፅ የተናገሩት የኮርፖሬሽኑ ምዕራብ ሪጅን ኃላፊ አቶ ኃይሉ በቀለ አገልግሎቱን ለመመለስ ጥረት እየተደረገ እንደሆነ ገልጸዋል። ከነቀምቴ ወደ ስፍራው የመብራት ኃይል ሰራተኞች አምርተዋል። በታወር መልሶ ለመስራት ጊዜ ይወስዳል። በምትኩ ጊዜያዊ በሆነ አጠና የኃይል ማስተላለፊያ ተሸካሚ ምሰሶ ተሰርቶ አስቸኳይ መፍትሄ ለመስጠት ጥረት እየተደረገ ነው። ህዝቡ በሦስት ቀናት ውስጥ አገልግሎቱን መልሶ ሊያገኝ ይችላል ነው ያሉት። በአካባቢው በነበረው የጸጥታ ችግርና በከፍተኛ የኃይል ማስተላለፊያ መስመር ተሸካሚ ምሰሶዎች ስርቆት ተጨማሪ ሰባት ምሰሶዎች በጊዜያዊ ምሰሶዎች እንደተተኩ ኃላፊው ገልጸው ችግሩን ልባት እንዲያገኝ ከክልሉ መንግስት ጋር እንደሚሰሩ አስታውቀዋል። የክልሉ ፖሊስ ኮሚሽነር ሐሮን ዑመር ሰሞኑን በኮርፖሬሽኑ ንብረት ላይ በተፈጸመው ስርቆት የተያዙ አካላት እንደሌሉ ጠቅሰው በአሁኑ ወቅት ስላለው ሁኔታ አስረድተዋል። እዛ አካባቢ ላይ አድማ ቢተናም ፖሊስም አለን። ይህን ፍለጋ እንዲቀጥሉ ነገርናቸዋል። ቁጥር ስር ውለዋል አለን የሚል ነገር እስካሁን ሪፖርቱ አልመጣልንም። ይሄ በቃ ግልጽ የሆነ ስርቆት ነው እ እዛ አካባቢ ላይ ምንም አይነት የፀጥታ ችግር የለም። ምንም ግንኙነት የለው ከፀጥታ ጋር ሰላም ነው። ክልሉ መሰረተ ልማቶችን ለመጠበቅና ተደጋጋሚ ስርቆቶችን ለመከላከል እንዲሁም አጥፊዎችን ተጠያቂ ለማድረግ ከህብረተሰቡና ከኢትዮጵያ ኤሌክትሪክ ኃይል ጋራ ተባብረው እንደሚሰሩ ኮሚሽነሩ አክለው ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ በኤርትራ በማህበራዊ መብት በተለይም በትምህርትና በጤና እንዲሁም በሴቶች መብትና በዘላቂ ልማት ግቦች ረገድ መሻሻል መታየቱን በመልካም እንደሚቀበለው ያስታወቀው የአውሮፓ ህብረት በአገሪቱ የሚታየው የሰብአዊ መብት አያያዝ ግን እንደሚያሳስበው ገልጿል። ኤርትራ የተመድ የሰብአዊ መብት ምክር ቤት ባስቀመጠው የሰብአዊ መብት ግምገማ አሰራርና በአፍሪካ የአቻ የእርስ በርስ ግምገማ ላይ ተሳታፊ መሆኗ የሰብአዊ መብትን በተመለከተ በመተማመን ላይ የተመሰረተ ውይይት እንዲካሄድ በር የሚከፍት ነው ያለው ህብረቱ የሰብአዊ መብትን በተመለከተ ያለው ሁኔታ አሳሳቢ ነው ብሏል። በርካታ ኤርትራውያን በዘፈቀደ ይታሰራሉ፣ ሌሎች ደግሞ ደብዛቸው ይጠፋል ያለው የአውሮፓ ህብረት የተያዙትንና የጠፉትን ሰዎች በተመለከተ ኤርትራ መልስ እንድትሰጥ ጥሪ አድርጓል። በዘፈቀደ ማሰር፣ ሰዎች በአስገዳጅ ሁኔታ እንዲሰወሩ ማድረግ፣ የሀሳብ ነጻነትና እና የመሰብሰብ እንዲሁም የመደራጀት ነጻነትን መገደብ የዓለም አቀፍ የሰብአዊ መብትን የሚጥስ ተግባር መሆኑን ኅብረቱ አስታውቋል። ኤርትራ አስራ ሶስት የሚሆኑ ጅቡቲውያንን የጦር ምርኮኞች ያሉበትን እንድታሳውቅም ኅብረቱ ጠይቋል። ህብረቱ የጊዜ ገደብ የሌለው ያለውን የብሔራዊ ውትድርና አገልግሎትና ይካሄዳል ያለውን ህጻናትን በግዳጅ መመልመል እንዲያቆም የኤርትራን መንግስት ጠይቋል። ህብረቱ በተጨማሪም በኢትዮጵያና በኤርትራ ድንበር ኮሚሽን ውሳኔ መሰረት ኤርትራ የቀራትን ጦር ከኢትዮጵያ እንድታስወጣ፣ እንዲሁም በሰሜን ኢትዮጵያ በተካሄደው ጦርነት ወቅት ተፈጽመዋል የተባሉ ጥሰቶች እንዲመረመሩ በድጋሚ ጥሪ አድርገዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የእስራኤል ሰራዊት ለሁለተኛ ተከታታይ ቀን የምድር ጥቃት ማድረሱንና አዲስ የአየር ድብደባም በሐማስ ታጣቂዎች ላይ መፈጸሙ ታውቋል። በሐማስ ቁጥጥር ስር ባለው ጋዛ መሠረቱን ያደረገው የጤና ሚኒስቴር በእስራኤል ጥቃት የተገደሉ ናቸው ያለውን ሰባት ሺህ የሚደርሱ ሰዎች ስም ዝርዝር አውጥቷል። የዛሬው የምድር ውጊያ ለአጭር ጊዜ የተከናወነ መሆኑንና ታንኮቿና እግረኛ ወታደሮቿ ከማስተዋገዎች ጋር ገጥመው እንደነበር እንዲሁም የጸረ ታንክ መሳሪያዎችን መምታቷንና ጦሯን ወዲያውኑ ወደ ድንበሯ መመለሷን እስራኤል አስታውቃለች። ሙሉ የሆነ የምድር ወረራ ለማድረግ እቅድ እንዳላት እስራኤል በማስታወቅ ላይ ነች። ጥቃቱ የተደረገው የጋዛ ነዋሪዎች የምግብ ውሃና ሌሎችም አቅርቦቶች እያለቁባቸው ባለበት ወቅት ነው ተብሏል። በጋዛ አንድ ሺህ የሚገመቱ አስከሬኖች በፍርስራሽ ስር ተቀብረው እንደሚገኙና ማንነታቸው ያልተለየው የእነዚህ ሰዎች ቁጥር አጠቃላይ የሟቾች ቁጥር ላይ እንዳልተካተተ የዓለም ጤና ድርጅት ባለስልጣን የሆኑት ሪቻርድ ፔፐርኮርን አስታውቀዋል። ፔፐርኮርን ምንጫቸው ምን እንደሆነ እንዳልጠቀሱ የሮይተርስ ዘገባ አመልክቷል። የተመድ የፍልስጤማውያን ፍልሰተኞች እርዳታና የስራ ወኪል በበኩሉ 57 ሠራተኞቹ እንደተገደሉበትና ከእነዚህም ውስጥ 15ቱ በአንድ ቀን ውስጥ መገደላቸውን አስታውቋል። የሩሲያን ጨምሮ የታገቱ የውጭ ዜጎችን ልንመለቀቅ አስመልክቶ ለመነጋገር የሐማስ ባለሥልጣናት ትናንት ማምሻውን ሞስኮ መግባታቸውን የሩሲያ የዜና አገልግሎቶች የአገሪቱን የውጭ ጉዳይ ሚኒስቴር ጠቅሰው ዘግበዋል። ይህ በእንዲህ እንዳለ ከኢራኑ አብዮታዊ ዘብ ጦር ጋር ግንኙነት አላቸው የተባሉና በምስራቅ ሶሪያ የሚገኙ ሁለት መደቦችን የአሜሪካ ተዋጊ ጄቶች ዛሬ አርብ መደብደባቸውን ፔንታጎን አስታውቋል። ድብደባው ካለፈው ሳምንት ጀምሮ በቀጠናው በሚገኙ የአሜሪካ ወታደራዊ ይዞታዎችና የአሜሪካ መከላከያ አባላት ላይ በድሮን እና በሚሳይል ለተፈጸመው ጥቃት መልስ መሆኑን ፔንታጎን አስታውቋል። ቡካማል በተባለ ስፍራ አቅራቢያ በሁለት ኤፍ 16 ተዋጊ ጄቶች በተፈጸመው ድብደባ ከኢራኑ አብዮታዊ ዘብ ጦር ጋር ግንኙነት አላቸው የተባሉ የጦር መሳሪያዎችና ማከማቻዎች መመታታቸውን ፔንታጎን አስታውቋል። ስፍራው የኢራኑ አብዮታዊ ዘብ ጦር በአሜሪካውያኑ ላይ ጥቃት ለመፈጸም የዋሉት መሳሪያዎችን ለማከማቸት ይጠቀምበት እንደነበር ፔንታጎን ጨምሮ አስታውቋል። ወደፊት ተመሳሳይ ጥቃት እንዳይኖር በኢራን የሚደገፉ ቡድኖች ላይ ጠንካራ ምት እንደሚሰነዘር ሆኖም ግን በቀጠናው ግጭት እንዳይስፋፋ ጥንቃቄ እንደሚወሰድ ፔንታጎን አስታውቋል። ዛሬ በተፈጸመው ድብደባ በሰውም ሆነ በንብረት ላይ ምን ያህል ጉዳት እንደደረሰ አልታወቀም ተብሏል። በመጨረሻም የቻይናው የውጭ ጉዳይ ሚኒስትር ምናልባትም ፕሬዚደንት ጆ ባይደንን ጨምሮ ከፍተኛ የአሜሪካ ባለሥልጣናትን ለማነጋገር ዋሽንግተን ይገኛሉ። የውጭ ጉዳይ ሚኒስትሩ ዋንግ ይ ለሦስት ቀናት የሚያደርጉት ጉብኝት በፕሬዝደንት ባይደን እና በፕሬዚደንት ሺጂንፒንግ መካከል ጉባኤ እንዲደረግ በማመቻቸት የሁለቱን ሀገራት ግንኙነት የተረጋጋ እንዲሆን የሚያደርግ ነው ሲል አሶሴትድ ፕሬስ በዘገባው አመልክቷል። ዋንጊ ትናንት ሐሙስ ከቀትር በኋላ ዋሽንግተን እንደ ገቡ ከአሜሪካዎቻቸው አንቶኒ ብሊንከን ጋር ተገናኝተዋል። ግንኙነቱ ወደ ተሻለ ቦታ በማድረስ ጤናማና ዘላቂ ልማት እንዲኖር ለማስቻል ቻይና መግባባትና ትብብር እንዲፈጠር እንደምትሻ ዋንጊ ስብሰባው በዝግ ከመካሄዱ በፊት በሰጡት መግለጫ አስታውቀዋል። ቻይና፣ ሩሲያ በዩክሬን ላይ የምታካሄደውን ጦርነት መደገፏና በእስራኤልና ሐማስ መካከል የሚካሄደውን ጦርነት በተመለከተ አንጻራዊ ጸጥታ መምረጧ አሜሪካንን ያበሳጨ ጉዳይ እንደሆነ ተዘግቧል። ቻይና ያላትን ማንኛውንም ተጽዕኖ የማድረግ አቅሟን ተጠቅማ በመካከለኛው ምስራቅ ጸጥታ እንዲሰፍን ማድረግ አለባት ሲሉ የአሜሪካው የውጭ ጉዳይ ሚኒስቴር ቃል አቀባይ ማቲው ሚለር ተናግረዋል። ክብራትና ክብራን በዚሁ ዜናውን እናጠቃልላለን። ለቀሪው ክፍለ ጊዜ ወደ ስመኝሽ መልሳችኋለሁ። መልካም ምሽት። እንግዱን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈላችሁን የዛሬ አርብ ጥቅምት 16 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በምስልና ድምጽ ቅንብር ሲሳ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድኅረ ገጽ ፕሮዲሰራችን አበባ የው ገበያውም አብረውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። በአማራ ክልል በቀጠለው ግጭት ምክንያት መንግስታዊ መዋቅሮች የፈረሱባቸው አንዳንድ የምስራቅና ምዕራብ ጎጃም ዞኖች ነዋሪዎች ለፍትህና ለሌሎች አገልግሎቶች ወደ ባህላዊ ስርዓት መመለሳቸውን ተናግረዋል። ነዋሪዎቹ እንዳሉት የቀበሌ አስተዳደሮች፣ ፖሊስ ጣቢያዎችና የፍትህ ተቋማት ባለመኖራቸው ስርቆቱን ጨምሮ ወንጀሎች እየተስፋፉ ነው። በተለይ በአንዳንድ ከተሞች ለፍትህ የተቋማት ጋር ስራ ላይ ባለመሆናቸው ግጭቶችን በባህላዊ ሽምግልና እየፈቱ እንደሆነ የገለጹት ነዋሪዎቹ ግድያና ከባድ ዘረፋ ሲፈጸም ግን ፍትህ ማግኘት እንደማይቻል አስረድተዋል። በሀገር ውስጥ የመገናኛ ብዙኃን የተጠቀሱት የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ደሳለኝ ጣሰው በበኩላቸው አዲስ የተደራጀውን የጸጥታና የፖለቲካ መዋቅር በራሱ እንዲቆም የማስቻል ስራ እየተሰራ እንደሆነ አስታውቀዋል። አስቴር ምስጋናው ዝርዝር አላት። በአማራ ክልል ምስራቅ ጎጃም ዞን የደብረ ማርቆስ ከተማ ነዋሪ የሆኑትና ስማቸው ቢጠቀስ ለደህንነታቸው እንደሚያሰጋቸው የገለጹልን አንድ ግለሰብ በከተማው ካለፈው ነሐሴ ወር ጀምሮ በተከሰተው ግጭት ምክንያት የፍትህ አገልግሎት የሚሰጡትን ጨምሮ የመንግስት መዋቅሮች ስራ ላይ አለመሆናቸውን ተናግረዋል። በዚህ ምክንያት ህብረተሰቡ ወደ ባህላዊ የግጭት አፈታት ስርዓት መመለሱን ለአሜሪካ ድምፅ አስረድተዋል። ቢሮዎች ጠቅላላ ዝግ ናቸው። የሚሰራ ቢሮ የለም። የቀበሌ ግልጋሎት አግኝታ አልተቻል ስለሆነ ፖሊስ የለም። መሀል ያለው በደብረ ማርቆስ አካባቢ መከላከያ ስለሆነ ሰው በሰው ነው። ሰውም ሲጋጭ እርስ በሱ በመስማማት ካልሆነ በስተቀር ፍትህ የሚሰጥ ነገር የለም። ፍትህ ቢሮዎች ጠቅላላ ዝግ ናቸው። ከረስከቶች አንዱ ሲጣላ ከአንዱ ጋር የማስታረቅ ተዋንቶተው አንቶተው ከማለት ነው እንጂ በህግ የሚዳኝ ነገር የለም። ያው እንዲቻቻል ሰው አንዱ አንዱ ተቆጥቶ የማስታረቅ ተውተው እየታጥባለ። እኚሁ አስተያየት ሰጪ አክለውም እንደ ግድያና ከባድ ዘረፋ የመሳሰሉ ወንጀሎች ሲፈጸሙ ግን ህብረተሰቡ ተመጣጣኝ ፍትህ እያገኘ እንዳልሆነ አብራርተዋል። ማሰራረት መቀማትም አለ። እነዛ እነዛ ገድሎም ሊሰወር ይችላል። ምንም አይነት ፍትህ የለም። ተከታትሎ አካልም የለም። ቢሮዎች አጠቃላይ ዝግ ናቸው። የፖሊስ ጽሕፈት ቤቶች የሉም። ቀበሌ አስተዳደር የለም። በከፍተኛ አስተዳደር ያሉት ቢሮዎችም ዝግ ናቸው ተባለ። ስለዚህ ስት ብቻ ሳይሆን አጠቃላይ የቢሮ ስራዎች ዝግ ስለሆኑ ምንም አይነት ፈራህ እግዚአብሔር ስለሆነ ሰው እርስ በርሱ በመስማማት ብቻ ነው። የደብረ ማርቆስ ከተማ ነዋሪ የሆኑና ስማቸው እንዲጠቀስ ያልፈለጉ ሌላው አስተያየት ሰጭም አሁን በከተማው ያለውን ሁኔታ አስረድተዋል። ሰዎች ሊጋጩ የሚለው ሁኔታ እና በአካባቢው በባህላዊ በጣም ከባቸው መታወቅ በጓደኝነት መመሳሰጠ በመግለጽ ካልሆነ በስተቀር በፍርድ ቤት ላይ ሄዱ ዳኝነት የሚታይ ሁኔታ ሲፈጠም አለ ካበለም በተመሳሳይ ሁኔታ ነው እንደዚህ ፖሊስ ምናልባት ካለው ሁኔታ ጋር አንዳንድ ፖሊሶች እና ሚሊሻዎች ከመከላከያ ጋራ አብረው ፀጥታን ለማስከበር ወደ ከተማው ከተማ ወዳርቻ ሲንቀሳቀሱ አለ መሳሪያ ወንጀል ሲፈጸም ወይም ደግሞ ሰዎች ሲጣሉ እንዴት ነው ፍትህ የሚያገኙት? አካባቢ የተለመደው ባህል ያው በሽምግልና መልኩ ነው እንዘዘለ አሁን አካባቢ ላይ ረዲ ኮማንድ ፖስት ታ ያላደ ያለ ያለ። ስለዚህ እነዚህ አይነት ነገሮች የፍትህ አካላት ስራ ላይ እስካልሆኑ ድረስ ፍትህ ያገኛል ብለን ማለሳችን፣ የፍትህ አካላት ስራ ላይ ሆኖ እስካልሰራ ማህበረሰቡ ፍትህ አላገኘም። አንዳንድ ነገሮች ተፈጸመው ሊገኙ የክብ ስርአቱን ለማስከበር ወደ ፍርድ መሄድ አለበት መሄድ አለበት። ተቋማት ስራ በምዕራብ ጎጃም ዞን ፍኖተ ሰላም ከተማ ነዋሪ የሆኑና በተመሳሳይ ስማቸው እንዲጠቀስ ያልፈለጉ አስተያየት ሰጭም በአካባቢው ፍትህ አገልግሎት እያገኙ እንዳልሆነ ያስረዳሉ። በዚህ ቀውስ ውስጥ ዝርፊያም አለ፣ በጣም ተበራክቷል። እና ይህን ዝርፊያ ግን የሚያስችል የመንግስት አክል መዋቅር አለ የሚባል የለም። ለምን ለኛ እየታሰረ አይደለም? ለምን በግልጽም እያየ ነው? ስለሆነ ዚህም እዚሁ ነዋሪ ስለሆነ ማለት ነው በወንጀል እንደዚህ አሁን ለምሳሌ تلقون <applause> جلبي سلام فتح يلا معهم بالغنيتان لقد عن طارئ سلام عليه مالك ለባንክ ካልሆነ በስተቀርና ለሆስፒታሎች እነሱ ክፍት ናቸው እንጂ ሌላው ያለው ነገር ግን አሁን ባለው ሁኔታ ደግሞ የታጠቀው ኃይልም ወደ ውጊያ ሊገባ ነው እየተባለ መከላከያውም ወደዛ እንደዚህ ነው እየተባለ በአጎራባች እንደምንሰማቸው ይህን ሁለት ቀን ነው እንጂ አረፈ። ከከተማዎችም ውጊያና ተኩስ አለ እየሰማንም እንገኛለን። በዝርፊያ ደረጃ ግን እርግጥ ቤቶችም ይዘረፋሉ አንዳንድ ነገሮችም እንደሚዘረፉ እንሰማለን። ይህንን ግን የሚያስቆም የሚችል የመንግስት አካል የለም፣ አሁን ባለው ሁኔታ ፖሊሲስ ፖሊስ እንዳለ እንሰማለን። እኔ ያላየውኝም እስካሁን ድረስ አለ ተብሏል። ሱቆችን ለማስከፈትም እያሸጉ ነው ተብሏል። ግን በዛ ደረጃ ሌባዎችን ተቆቁሞ እንትን የማለት የለም። ከአስራ አንድ ሰዓት ተኩል ከአስራ ሁለት ሰዓት ጀምሮ ሁሉም ነገር ጸጥ ይላል። ያ ማለት ደግሞ ለህገ ወጦች አመች ሆኖ ዝርፊያዎች እይካሄዳሉ። ቤቶች፣ ሱቆች ምናምን እንደተሰበሩም እያየን ነው። መከላከያም ቢሆን እዛ ካለው ውጊያ ካልሆነ በስተቀር በዚህ ደረጃ ገብቶ እንደ ሲያደርግም አላየንም። የለም። በዚህ ደረጃ የተዋቀረ መዋቅር ሆኖ ፍትህ ሊያመጣል የሚችል አካል በአሁን ሰዓት አለ ለማለት ፍትህ የሚያስጠብቅ አካል አለ ማለት የለም። ለምን መሬቱ ላይ እውነታውን በቃ ያለው እውነታው፣ ነባራዊ ሁኔታ የለም በሚል ነገር ነው የሚደመ ማህበረሰቡ። የፍትህ አገልግሎት አለመኖሩን አይቶ ምንድን አማራጭ ነው የወሰደው? እነዚህ ቀላል ነገሮች ከሆኑ እዚሁ አንተምተው፣ አንተምተውን በማለት በአካባቢ ሽማግሌ ሊካሄድ ይችላል እንጂ ከዛ ውጭ ባለው ሁኔታ ሁሉም ራሱን ነው የሚጠብቅ። አብዛኛው ደግሞ ባለው ግጭት ፍራቻ ሽሽት ወደ ባህር ዳር ነው፣ ወደ አዲስ አበባ እየሸሸ ነው ህብረተሰቡ። አብዛኛውን ቢሆን ከተማው ላይ ነዋሪ የለም፣ የተወሰነ ህብረተሰብ ነው ያለ። ሌላው የፍኖተ ሰላም ከተማ ነዋሪም ተመሳሳይ ሀሳብ አቅርበዋል። ግን አገልግሎት አንድም ነገር ዝቅ ነው፣ በሙሉ ትምህርት ቤቶች ሕክምናም ያው መድኃኒት በመላ እጥረት ችግር አለ። አጠቃላይ አገልግሎት በዚህ አካባቢ ምንም እየተሰጣ አይደለም። በተለያዩ አካባቢ ላይ በዛን አካባቢ ላይ ህብረተሰቡ ዝም ብሎ ቤቱንም ሳይዘጋ ወጥቶ የሚሮጥበት እና በተለያየ አካባቢ የሚሄድበት አጋጣሚ ስላለ ማን ይውሰድ ማን ይውሰድ የሚታወቅ ነገር ሳይታወቅ ያው ንብረት ጠፍቶ ነው የሚገኘው። እኛ አካባቢም በባለፈው የተለያዩ ወርቅ ቤቶች፣ መድኃኒት ቤቶች ተዘርፈው ነው ያሉት። አሁንም ቢሆን ለደህንነት ለንብረት ደህንነት በጣም ከባድ ነው። ሰው ህይወት ከምናጣ እያለ ንብረቱን እየጣለ ነው እየሮጠ ያለው። ሰሞኑን በአማራ ክልል በሚታየው የጸጥታ ሁኔታ ላይ እየመከሩ ባሉት ከፍተኛ አመራሮች መድረክ ላይ የተገኙት የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣ ሰው ግን የክልሉ የጸጥታ ሁኔታ ካለፉት ጊዜያት ጋር ሲነጻጸር የተሻለ መሆኑን ገልጸዋል። የህብረተሰቡን ሰላምና ደህንነት ለማረጋገጥ በመልሶ ማደራጀት አዲስ የተደራጀውን የጸጥታና የፖለቲካ መዋቅር መኖሩን የጠቀሱት ኃላፊው ይኸው መዋቅር በራሱ እንዲ የሚቆም የማስቻል ስራ እየተሰራ መሆኑን መግለጻቸውንም የአማራ ሚዲያ ኮርፖሬሽን ዘግቧል። የኢትዮጵያ ሰብአዊ መብቶች ኮሚሽን ቀደም ሲል ባወጣው መግለጫ በአማራ ክልል የተለያዩ አካባቢዎች የሚገኙ የአስተዳደር መዋቅሮች ግጭቱን ተከትሎ መፍረሳቸውን ጠቅሷል። የተለያዩ መሰረታዊ አገልግሎቶች የተቋረጠባቸው አካባቢዎች እንዳሉም ጠቁሟል። ለአሜሪካ ድምጽ አስቴር ምስ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። የትንታኔው መጽሄት ይቀጥላል። ህዝባዊ ወያነ ሓርነት ትግራይ ወይም ህወሀት ነገ ቅዳሜ የሚጀመር የካድሬዎች ስብሰባ እንደሚያካሄድ ሲያስታውቅ የክልሉ ጊዜያዊ አስተዳደር በበኩሉ ሂደቱ ህገወጥ እንደሆነ ገልጾ ህወሀት ስብሰባውን እንዲያቆም አሳስቧል። የታቀደው የህወሀት ካድሬዎች ስብሰባ የትግራይ ህዝብ ካለበት ችግር ለማውጣት የሚደረገውን ጥረት የሚያውክ ተግባር እንደሆነ የገለጹት የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ሊገታ ይገባል ብለዋል። የጊዜያዊ መንግስቱን ስራ በሚያደናቅፉትም ላይ አስተዳደራቸው አስቸኳይ እርምጃ እንደሚወስድ ፕሬዝዳንቱ አስጠንቅቀዋል። የህወሀት ስራ አስፈጻሚ ኮሚቴ አባል የሆኑት አቶ ጌታቸው ረዳ በመግለጫቸው ፓርቲያችን ከማለት በስተቀር ህወሀት ብለው ሲናገሩ አልተደመጡም። ስብሰባውን የጠሩት የፓርቲው ከፍተኛ አመራሮችም እነማን እንደሆኑ በስም ለይተው አልጠቀሱም። ከዚህ የአቶ ጌታቸው ረዳ መግለጫ በኋላ ለዞን አመራሮች ደብዳቤ የላኩት የህወሀት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል ደግሞ ስብሰባው የተጠራው በፓርቲው ከፍተኛ አመራር ውሳኔ እንደሆነ ጠቅሰው ጥሪ የተደረገላችሁ ልትሳተፉ ይገባል ሲሉ የጊዜያዊ አስተዳደሩን ማሳሰቢያ ተቃውሟል። ደብዳቤው በፓርቲው የፌስቡክ ገጽ ላይ የወጣ ነው። ሙልጌታ አጽብሃ ተጨማሪ አለው። ህዝባዊ ወያነ ሐርነት ትግራይ ህወሓት ትናንት ሐሙስ ጥቅምት 15 ቀን 2016 ዓ ም በፌስቡክ ገጹ ባሰፈረው ጽሑፍ ከነገ ቅዳሜ ጥቅምት 17 እስከ 18 ቀን ድረስ ለሁለት ቀናት የሚቆይ የካድሬዎች ስብሰባ በመቐለ ከተማ እንደሚካሄድ አስታውቋል። ስብሰባው በፓርቲው ስራ አስፈጻሚና በማዕከላዊ ኮሚቴዎች እንዲሁም በሚመለከታቸው አስተባባሪ ኮሚቴዎች ተወስኖ በጋራ መግባባት እንደተዘጋጀ ህወሓት ገልጿል። ይሁንና የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ዛሬ አርብ ለክልሉ የብዙሃን መገናኛ በሰጡት መግለጫ ህወሓት ለነገ የጠራው የካድሬዎች ስብሰባ ወቅቱን ያልጠበቀና ተገቢ እንዳልሆነ ገልጸዋል። በአሁኑ ጊዜ የአስተዳደራቸው ትኩረት አቅጣጫ ወቅቱን ያልጠበቀ ዝናብ እህል እንዳያበላሽ ምርት የመሰብሰብ ስራና በድርቅ የተጎዱ አካባቢዎች በመስኖ ልማት ላይ እንዲሰማሩ ማድረግ እንደሆነ ያስታወቁት አቶ ጌታቸው ስብሰባውን በእቅድ ደረጃ እንደሚያውቁት ጠቅሰው ለነገ ቅዳሜ መጠራቱ ግን ስምምነታቸው ውጭ እንደሆነ መቆም እንዳለበት አሳስበዋል። አብዛ ሰዓት ብሩ ደረጃ ተጓይካ በአሁኑ ሰዓት በዚህን ያህል ደረጃ በመቀሌ ለመሰብሰብ የሚያስችል ሁኔታ የለም። ዝርዝር ጉዳዩን ከፓርቲያችን አመራር ጋር በምናደርገው ውይይት እናነሳዋለን። እንደ ጊዜያዊ አስተዳደር መሪነቴ የተደረገው እንቅስቃሴ ትክክል አይደለም። ስብሰባ ማካሄድ እንዳለብን እንጂ መቼ መካሄድ እንዳለበት ገና መግባባት ላይ አልደረስንም ነበር። በዚህ ሁኔታ ላይ እያለን ሌሊት ሰባት ሰዓት ላይ ድረሱ ተብሎ ከወረዳ እስከ ቀበሌ ጥሪ ተደረገ። ባለንበት ሁኔታም እንዲህ የሚጠራበት አግባብ የለም። የህወሓት ስራ አስፈጻሚ ኮሚቴ አባል የሆኑት አቶ ጌታቸው ረዳ በመግለጫቸው ፓርቲያችን ከማለት በቀር ህወሓት ብለው ሲናገሩ አልተደመጡም። ስብሰባውን የጠሩት የፓርቲው ከፍተኛ አመራሮችም እነማን እንደሆኑ በስም ለይተው አልጠቀሱም። በዞን ደረጃ ህዝብን ለማንቀሳቀስ የተሾሙ ስድስት አመራሮች የመንግስት ስራ ትተው ሌላ እንቅስቃሴ ውስጥ ስለገቡ ከኃላፊነታቸው እንደተነሱም አቶ ጌታቸው በመግለጫቸው አስታውቀዋል። መሰል እርምጃም ተጠናክሮ እንደሚቀጥል አመልክተዋል። ህዝብና ካብ ሽግር ክነውፀው እንበረም እንቅስቃሳት እውን ህዝባችንን ከችግር ለማውጣት ጥረት ለማድረግ ሁላችንም በጋራ የገባነው ቃል የሚያውቅ ተግባር ነው። ውሳኔው ከማን የመጣ ነው የሚለውን እንደ ፓርቲ የምናየው ይሆናል። አሁን የተወሰደው እርምጃ አይቆምም። ህዝብን ለማገልገል በማንኛውም የተቀመጠ ኃላፊ ስራውን በማይፈጽምበት ጊዜ አስቸኳይ እርምጃ እንወስዳለን። ቅድሚያ የሚሰጠው ህዝባዊ ጉዳይ በአስቸኳይ አገባደን ወደ ታቀደ ውይይት መግባት እንችላለን ሲሉም ገልጸዋል። የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል አቶ ጌታቸው ረዳ መግለጫ ከሰጡ በኋላ ለዞን አመራሮች የላኩት ደብዳቤ ተብሎ በፓርቲው የፌስቡክ ገጽ የተለቀቀው ስብሰባው የጠራው በከፍተኛ የፓርቲው አመራር ማለትም ስራ አስፈጻሚና ማዕከላዊ ኮሚቴዎች እንዲሁም የጋራ ኮሚቴ የወሰኑት ጊዜው ያገናዘበ በመሆኑ ጥሪ የተደረገላችሁ ልትሳተፉ ይገባል የሚል ይዘት ያለው ደብዳቤ ነው ያለው። በፕሬዝደንት ጌታቸው ከኃላፊነታቸው ከተነሱ አንዱ የምዕራብ ትግራይ ዞን የህዝብ ቅስቀሳ ኃላፊ አቶ ብሩህ ዘፈሩም በአቶ ጌታቸው የተጻፈላቸው ከስራ ኃላፊነት የመነሳት ደብዳቤ በማህበራዊ መገናኛ እንዳዩት እንጂ በእጃቸው እንዳልደረሰ ገልጸው የመንግስት ስራ እየሰሩ በነበሩበት ጊዜ ማየታቸው ተናግረዋል። ከፓርቲው ከፍተኛ አመራር የሚወርድ መመሪያ መፈጸም የነበረ አሰራር ነው ያሉት አቶ ብሩህ በዚህ መሰረት ለስብሰባ ጥሪ እንድናደርግ በተነገረን ነው የፈጸምኩት፣ ብለው ውሳኔው እንደማይቀበሉት ገልጸዋል። ስራ አስፈጻሚ ወስኖታል፣ ምን ማድረግ እንችላለን? ማዕከላዊ ኮሚቴ የወሰነው ውሳኔ ነው ብሎ አይተነገራል። ክልሉ የጋራ ኮሚቴ የወሰነው እኔ እንዴት ነው ማፍረስ የምችለው? ከላይ ይሄ ስራ ስሩ ብሎ ሲወርድ ተቋማት የወሰኑት አተጎሩ ስንባል የበታች አካላት የተቋሙ መፈጸም ነው ያለብን ማለት ነው። አመራሮቹ ያወረዱት የገመገሞች አቅጣጫ ያስቀመጡበት ጉዳይ እንደሆነ ነው የተነገረ። ይሄ ነገር እኛ ሰቱን ከመራል መፍናፈጠ ነው እዚህ ላይ ያጠፋ ነው የሚፈሰ ነው ነገር የለም። ከስራ ኃላፊነት የማንሳቱ ሂደት የፓርቲውና የመንግስት አሰራር መከተል ይገባው ነበር ብለዋል። ነገ ይጀምራል በተባለው ስብሰባ ይገኛሉ ወይ ተብለው የተጠየቁት አቶ ብሩህ በፓርቲው ተቋማዊ አሰራር ጥሪ ስለቀረበልኝ እሳተፋለሁ ብለዋል። በጉዳዩ ከክልሉ ጊዜያዊ አስተዳደር ይሁን ከህወሀት ተጨማሪ ማብራሪያ ለማግኘት በተደጋጋሚ ያደረግኩት ጥረት ለጊዜው አልተሳካም። የሰሜን ኢትዮጵያው ጦርነት ጥቅምት 24 ቀን 2013 ዓ ም ከተጀመረ ከሁለት ወር ተኩል በኋላ ህወሀት ኃይልን መሰረት ያደረገ የአመፃ ተግባር ላይ መሳተፉን እንዳረጋገጠ ጠቅሶ የፓርቲው ህጋዊ ሰውነት እንዲሰረዝ የኢትዮጵያ ብሔራዊ ምርጫ ቦርድ ጥር 10 ቀን 2013 ዓ ምት ውሳኔ አስተላልፈዋል በዚህ ውሳኔም የፓርቲው ኃላፊዎች በፓርቲው ስም እንዳይንቀሳቀሱ የፓርቲው ንብረት ህወሀት እዳ ካለበት እንዲከፍል እና ቀሪው ንብረት ለስነ ዜጋና ለመራጮች ትምህርት እንዲውልም አዟል ህወሀት ሚያዝያ 28 ቀን 2015 ዓ ም ለቦርዱ በጻፈው ደብዳቤ በትግራይ ክልል የነበረው ጦርነት በሰላማዊና ህገ መንግስታዊ መንገድ እንዲፈታ ፓርቲው ከፌዴራሉ መንግስት ጋር ስምምነት ላይ መድረሱን ጠቅሶ የቦርዱ የቀደመው ውሳኔ እንዲነሳለት መጠየቁንና ቦርዱም ግንቦት አራት ቀን ሁለት ሺህ አስራ አምስት ዓመተ ምህረት ባካሄደው ስብሰባ የፓርቲውን ጥያቄ መመርመሩንና የቀደመ ውሳኔውን አዋጅን መሰረት አድርጎ የተላለፈ መሆኑን አውስቶ ምንም እንኳን በደብዳቤው ላይ እንደተገለጸው ለቦርዱ ውሳኔ መነሻ የሆነው ኃይልን መሰረት ያደረገ የአመፃ ተግባር አሁን ባይኖርም ህጋዊ ሰውነቱ ዳግም ለፓርቲው ለመመለስ የሚያስችሉ ድንጋጌዎች በአዋጅ ቁጥር አስራ አንድ ስልሳ ሁለት ዝባር ሁለት ሺህ አስራ አንድ ላይ ተደንግገው የማይገኙ ጥያቄውን ውድቅ አድርጎታል። በወቅቱ ህውሃት የቦርዱ ውሳኔ የፕሪቶሪያውን የሰላም ስምምነትና ህግን መሰረት ያላደረገ በመሆኑ በህግም በፖለቲካም ተቀባይነት የለውም በሚል መቃወሙን ይታወሳል። ለአሜሪካ ድምጽ ሙልጌታ ጽባሃም መቀለም ወደ ተከታዩ ዘገባ ስናልፍ በአማራ ክልል በመከላከያ ሰራዊትና በፋኖ ታጣቂዎች መካከል በሚካሄደው የተኩስ ልውውጥና ግጭት የበርካታ ንጹሐን ሰዎች ህይወት እያለፈና በደረሱ ሰብሎች ላይም ጉዳት እየደረሰ እንደሚገኝ አስተያየት ሰጪዎች ተናግረዋል። በምስራቅ ጎጃም ዞን የናርጅና ውጋ ወረዳ በደቡብ ወሎ ዞን የወግዲ ወረዳና ከክልሉ ርዕሰ መዲና ባህር ዳር ከተማ በ18 ኪሎ ሜትር ርቀት ላይ በምትገኘው መሸንቲ ጉዳት እንዳስከተሉ የተገለጹት የትጥቅ ግጭቶቹ የተካሄዱበት ቦታዎች ናቸው። አስተያየት ሰጪው የመከላከያ ኃይሉን ተጠያቂ ያደርጋሉ። በጉዳዩ ላይ የአገር መከላከያ ሚኒስትር እስካሁን የሰጠው ማብራሪያም ሆነ ማረጋገጫ የለም። ይሁንና ሰሞኑን በደብረ ማርቆስ ከተማ በተደረገው ሕዝባዊ ውይይት ላይ ሕገወጥ ተግባር የሚፈጽሙ የመከላከያ አባላት ካሉ እርምጃ እንደሚወስድ መግለጹ ይታወቃል። መስፍን አራጌ ያደረሰንን ዘገባ ደረጃ ደስታ ያቀርበዋል። ከደሴ 60 ኪሎ ሜትር ርቀት ላይ በምትገኘው የሰሜን ወሎዋ መርሳ ከተማ ከተማና በዙሪያዋ ከትናንት በፊት በመከላከያው እና በፋኖ ታጣቂዎች መካከል የተቀሰቀሰው ተኩስ እስከ ትናንት እኩለ ቀን መቆየቱን ለደህንነታቸው እንደሚሰጉ ገልጸው ስማቸውን ከመናገር የተቆጠቡ በቀን ስራ እንደሚተዳደሩ በስልክ የነገሩን አንድ የከተማው ነዋሪ ለአሜሪካ ድምፅ ተናግረዋል። ትናንት ነው። አስራ ሁለት ሰዓት ጀምሮ ስድስት ሰዓት አካባቢ ነው ከጠዋቱ አምስት ንፁሃን እኔ የማውቀው ማለት ነው ገበሬዎች ማለት ነው እነሱም ተዋል ብዩ ቦታው ዝኸው መርሳ ወዛደር ሰራ ነው እነሱ ሲወጡ ፋኖ ሲወጣ እነኞቹ ሲገቡ መትቷቸው መከላከያው ማለት ነው። በተመሳሳይ ምክንያት ስማቸውን ከመናገር የተቆጠቡት ሌላው የመርሳ ከተማ ነዋሪ ከተማዋ በመከላከያና በታጣቂዎች ቁጥጥር ስር ውላ እንደነበር ጠቁመው ዛሬ ግን በኢትዮጵያ መከላከያ ሰራዊት ስር መሆኗን ተናግረዋል። الدس الموت ما ንጽዋኖች ንጽዋች ናቸው ያው በመካከል ላይ ያው ሲሄዱ ሲያርፉ የባጃጅ ሹፌሮች ምናምን ነበሩ። እነሱ ናቸው እንግዲህ ዞሮ ዞሮ ከጠዋት ፋኖው ይዞ ነበረ በተኩስ ልውውጥ ማለት ነው። ከዛ ከሰዓት በኋላ ደግሞ እነዚህኞቹ ገቡ መከላከያው። እና ከዛ በኋላ ያው መከላከያ ከገባ በኋላ ያው ትንሽ በአንጻሩ ያው ሰላም እንትን ብሎ ነበረ። ያው ወደ ላይ ወደ ጥጉ ምናምን ያው ከባድ መሳሪያ ምናምን እንትን ብለው ነበር። በማን እና በማን መካከል ነው ውጊያው? ያው ፋኖ እና በመከላከያ መካከል ማለት ነው። ከአስራ ሶስት ከአስራ አምስት ባለው እንትን ነበር ያው አስተያየት ሰጪው መርሳ ከተማ ዛሬ አንጻራዊ ሰላም ቢሰፍንባትም ከሰዎች እንቅስቃሴ ውጪ ተሽከርካሪዎች እንደማይታዩና አብዛኛው የንግድና የመንግስት ተቋማት ተዘግተው መዋላቸውን ገልጸዋል። በቀን ስራ የሚተዳደሩት አስተያየት ሰጪ በግጭቱም ሆነ ግጭቱን ተከትሎ በሚፈጠር ችግር ነዋሪው ላልተገባ እንግልትና እስር እየተዳረገ ነው ሲሉ ይወቅሳሉ። ንጹሐን ባይሞት መከላከያ መክሮ ንሁናችሁ ነው ግቡ ወደ ቤት ማለት ነበረባቸው። ገዥው መንግስት በቃ ለህዝቡ ማዘን ነበረበት፣ ግን አያዙ። ቢያንስ የሰው ልጅ ባይሞት

አስተባባቢያም ሆነ ማረጋገጫ የለም። በእኛም በኩል ምላሽ ለማግኘት በየደረጃው ላሉ የመንግስት ባለስልጣናት ያደረግነው ሙከራ አልተሳካም። እና በቅርቡ በደብረ ማርቆስ ከተማ ላይ በተደረገውና በአገር ውስጥ መገናኛ ብዙሀን በተላለፈው ህዝባዊ ውይይት ላይ እንዲህ አይነት ድርጊት የሚፈጽሙ የመከላከያ አባላት ካሉ እርምጃ እንደሚወሰድ በወቅቱ በውይይቱ ላይ የነበሩት የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተናግረው ነበር። ህግ ነው እያስከበርን ያለ ነው ስራችንን ነው እየሰራን ያለ ነው ይህን ህግ ስናስከብር ያለአግባብ የህዝብ ንብረት የነካ ዩኒፎርም ለባሽ ካለ እርምጃ ይወሰድበታል ጠቁሙ ይህ እዚህ ያለው ሰራዊት የእናንተ ሰራዊት የመጣው ህግ ለማስከበር አብራችሁ መስራት ከቻላችሁ ነገሮች ሁሉ ይስተካከላሉ ካጠፉ ደግሞ ልጆቻችሁ ናቸው ምከሯቸው እኛ የማንም አይደለንም የኢትዮጵያ ሰራዊቶች ነን። በሌላ በኩል በምስራቅ ጎጃም ዞን ናርጅናውጋ ወረዳ ደብረ ወርቅ ከተማ ባለፈው ቅዳሜ ጥቅምት 10 ቀን 2016 ዓ ም ጠዛ በሚባል አካባቢ የነበረው የተኩስ ልውውጥ ለንጹሐን ሞት ምክንያት እንደሆነ ለደህንነታቸው እንደሚሰጉ ገልጸው ስማቸውን ከመግለጽ የተቆጠቡና በመንግስት ስራ የሚተዳደሩ በጸጥታ ችግሩ ከሸበል በረንታ ወደ ደብረ ወርቅ ከተማ መጥተው ከቤተሰብ ጋር መቆየታቸውን የሚናገሩ አስተያየት ሰጪ ለአሜሪካ ድምፅ ተናግረዋል። ቅዳሜ ዕለት ከጠዋቱ አስራ ሁለት ሰዓት አካባቢ ጀምሮ የተኩስ ድምፅ ሲሰማ ነበረ። ከዛም በኋላ ው ምናልባት በጣም ጠዋቱ ስለነበረ የሚንቀሳቀሱ ሰብ ስለሌለት የምነሳ ው ፋኖች ወደ ከተማ ተጠግተው በመከላከያ ጋር ተኩስ ከፍተው እንደነበር እና ከአስራ ሁለት ሰዓት ጀምሮ ው አልፎ አልፎ እየተተኮሰ እስከ ቀኑ ዘጠኝ ሰዓት አካባቢ የቆየበት ሁኔታ ነበር። ከተረጋጋ በኋላ እንዲሁ ወደ ከተማ ስንንቀሳቀስ ባየነው ሁኔታ ሞ ወደ አምስት ስድስት ንጽዋኖች ተጎርተው እሁዱን ማጥቢያ አስከሬ ናቸው። እሁዱን ነው የተነሰው፣ ቅዳሜውን ማንሳት አልተቻለም። እሁዱን ነው እዚሁ ከተማ አካባቢ እየመጡ እየተለዩ ወደ አካባቢያቸው እየተጫኑ የተወሰደ ሌላው በመንግስት ስራ እንደሚተዳደሩ የነገሩን የደብረ ወርቅ ከተማ አስተያየት ሰጪ ደግሞ ሰብአዊ ጉዳቱ የከፋ መሆኑን ጠቁመዋል። ቅዳሜ ለታ ቅዳሜ የሚያላ ጠዋት አስራ አንድ ሰዓት ተኩል አካባቢ ላይ ነው ተኩስ የተጀመረ። ከዛን ጀምሮ ቀን ሙላ ተኩስ ነበረ። ከባድ መሳሪያም ሲጣል ነበር። መንደሮች አካባቢ ላይ ከባድ ነበር። ያው ከፈጣሪ ቸርነት ጋር ነው ማለት፣ የሞተ ተኩስ ልውውጥ ነበር። አሁን ሁለቱ ፀበልተኛ ናቸው። አንደኛው ከገጠር ወደ ከተማ አልፎ ነበር የሚሄድ እናቱ ጠይቅ፣ ማልዶ ሲሄድ እዛ ላይ እንደተመታ ነው። ጠዋት እንደዛ አስከሬ ምናምን ለማንሳት እንደመጣ የተመታም አለ። ተመቶ ቁስለኛ ነበር፣ በኋላ ሆስፒታል ሲደርስ እንደሞተ ነው ሲናገሩ ነበር። ቃራት ማለት ነው እንግዲህ በመርሳም ሆነ እና እርጅናው ጋ አካባቢ ተፈጠረ ስለተባለው የተኩስ ልውውጥ ከመንግስት እስካሁን የተሰጠ ማረጋገጫም ሆነ ማስተባበያ የለም። ከጤና ተቋማትም መረጃዎችን ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በተመሳሳይ የክልሉ መንግስት ኮሚኒኬሽን አመራሮችን ለማግኘት ያደረግነው ጥረት ለጊዜው አልተሳካልንም። አመራሮቹ ሰሞኑን እየተካሄደ ባለው የብልጽግና ፓርቲ ስልጠና ተሳታፊና አስተባባሪ መሆናቸውን አንድ ስማቸውን ከመግለጽ የተቆጠቡ የቢሮው ባልደረባ ለአሜሪካ ድምፅ ጠቁመዋል። አዲሱ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ግን በደብረ ማርቆስ ህዝባዊ ውይይት ላይ ችግሮች መፈታት ያለባቸው በንግግር ነው ብለው ነበር የፈለገ ችግር ቢኖር በምንም መንገድ ቢሆን ራሳችንን የሚያዋድን፣ ራሳችንን የሚያሳንስ፣ በራሳችን ላይ ሰብአዊ ክሳራ የሚያስከትል፣ በራሳችን ላይ ቁሳዊ ክሳራ የሚያስከትል ከሚያስከትል ነገር እንቆጠብ፣ ሌላውም አካል እንዲቆጠብ እናድርግ። በመጀመሪያ ደረጃ የደብረ ወርቁ አስተያየት ሰጭ መንግስት የድርድር አማራጮችን ተግባራዊ እንዲያደርግ ጠይቀዋል። ከፌደራል መንግስቱ ይህን ነገር የታወቀ ነው። ኦልሞስት ሶስት ወር አካባቢ ሆኖታል። ይሄን ነገር ከሁለቱም ወገን እየተጎዳ እያየ ዝም ያለበት ሁኔታ አለ። ቢቻለ አሁን ትክክለኛው መንገድ ድርድር ቢሆን ነው እንጂ የታጠቀው ኃይሎች አሁን በጫካ እነሱ በሚፈልጉት ቦታ ላይ ስለተቀመጡ ቀጣይም ይሄ ችግር ማገርሸቱ አይቀርም። ቀኑን እየጠበቀ መንግስት ቆማ ብሎ ለድርድር መንገዱ ቢከፍትም መንግስት አንጻራዊ ሰላም ባለባቸው አካባቢዎች የሰዓት ላፊ ማሻሻያ ማድረጉን ይፋ ባደረገ ማግስት በተለያዩ አካባቢዎች የጸጥታ መደፍረሶች የታዩ ሲሆን ሰብአዊና ቁሳዊ ጉዳት መድረሱ ተደጋግሞ እየተነገረ ነው። ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ በምርጫ ዘመቻቸው ወቅት ጦርነቶችን እስከ ወዳኛው እንደሚያስቆሙ የተናገሩት ፕሬዚዳንት ጆ ባይደን የሩሲያ የዩክሬን ወረራና በታይዋን ጉዳይ የቻይናና ና አሜሪካ ውጥረት ባለበት ሁኔታ አሁን ደግሞ የጋዛው ግጭት አጋጥሟቸዋል። እነዚህን ተግዳሮቶች የሚወጡበት መንገድ በመጪው የ2024 የድጋሚ ምርጫ ዘመቻቸው ላይ ተጽዕኖን ሊያሳርፍ ይችላል። በዚህ ዙሪያ የዋይት ሃውስ ቢሮ ኃላፊ ፓትሲ ዋዲ ኩስዋራ ያደረሰችንን ደረጀ ደስታ ያቀርበዋል። በጋዛ በእስራኤል የአየር ጥቃት የሚደርሰው የፍልስጤማውያን ሞት ከሰባት ሺህ በላይ መድረሱን በሐማስ የሚመራው የጤና ጥበቃ ሚኒስቴር ተናግረዋል። ስለዚህ ጉዳይ የዩናይትድ ስቴትስ ፕሬዝደንት ጆ ባይደን አስተያየት ሰጥተዋል። ፍልስጤማውያን ምን ያህል ሰዎች እንደተገደሉ እውነቱን እየነገሩ እንደሆነ አላውቅም። ንጹሐን እንደተገደሉ ግን እርግጠኛ ነኝ። ጦርነት ማካሄድ ዋጋ ያስከፍላል። የባይደን ንግግር አሜሪካውያን አረቦችን፣ ሙስሊሞችና ሌሎች ቀደም ሲል ባይደን የጋዛውን ጦርነት ጉዳይ ያስተናገዱበትን መንገድ የተቃወሙትን ሁሉ አስቆጥቷል። ትልቁ የሙስሊም ተሟጋች ቡድን ከሆነው የአሜሪካውያን እስላማዊ ግንኙነት ምክር ቤት ሮበርት ማካው ስለዚሁ በሰጡት አስተያየት ይህ ፍጹም አስደንጋጭና ሰብአዊነት የጎደለ ነው። ፕሬዚዳንቱ አንድ ሺ የፍልስጤም ህጻናት ብቻ ቢሞቱ ጥሩ ስሜት ይሰማቸው ይሆን? ተራማጆችም በጉዳዩ ተቆጥተዋል። አብዛኞቹ የባይደን ዴሞክራቲክ ፓርቲ የተራማጅ ክንፍ አባላት የሆኑት ዘጠኝ የተወካዮች ምክር ቤት አባላት እስራኤልን ደግፎ ሐማስን በማውገዝ የወጣውን ውሳኔ በመቃወም ድምፅ ሰጥተዋል። ምክንያቱም ውሳኔው ለጠፋው የፍልስጤማውያን ህይወት ሐዘኑን አልገለጸም የሚል ነው። ምንም እንኳ ወጣቶቹ አሜሪካውያን ስለ ጉዳዩ ይበልጥ የተከፋፈሉ ቢሆንም አብዛኞቹ አሜሪካውያን ከፍልስጤማውያን ይልቅ ለእስራኤላውያን እንደሚራሩ ከህዝብ የተሰበሰቡ የተለያዩ የአስተያየት ድምጾች ያመለክታሉ። የቨርጂኒያው ዩኒቨርስቲ የፖለቲካ ማዕከል ዳይሬክተር ላሪ ሳባቶ ለፕሬዝዳንት ባይደን እና ይህንን ጉዳይ የያዙበትን መንገድ አስመልክቶ ከሞላ ጎደል ሁለንተናው ያድናቁታላቸው ሪፐብሊካን የምክር ቤት አባላት ግን ባይደን የውጭ ጦርነቶችን በገንዘብ ለመደገፍ ስለሚገቡት ቃል ያላቸው ጥርጣሬ እየጨመረ ነው። አዲስ የተመረጡት የምክር ቤቱ አፈ ጉባኤ ማይክ ጆንሰን ጨምሮ እስራኤልን የሚደግፉ ቢሆንም ያለምንም ቅድመ ሁኔታ ለዩክሬን የሚላከውን ተጨማሪ የገንዘብ ድጋፍ ግን ይቃወማሉ። ጆንሰን ይህን ሲገልጹ ከጥቂት ጊዜ በኋላ ወደዚህ መድረክ የማቀርበው የመጀመሪያው የህግ ረቂቅ ለውድ ወዳጃችን እስራኤል ድጋፍ ይሆናል። ያውን መደረግ ከነበረበት ጊዜ አሳልፈናል። ሐማስ በእስራኤል ላይ ከፈጸመው ጥቃት በኋላ ወዲያውኑ ባሉት ቀናት ውስጥ ባይደን ጉዳዩን የያዙበትን መንገድ የደገፉት መራጮች ድርሻ ዘጠኝ በመቶ ጨምሯል። በጋዛ ያለው ጦርነት እንደ ኤሮፓ አቆጣጠር በ2024 የሚካሄደውን የባይደንን የድጋሚ የምርጫ ፉክክር ላይ የሚኖረው ተጽዕኖ ጦርነቱ ከእጅ ሳይወጣ በቁጥጥር ስር ሊውል በሚችልበት መንገድ ይወሰናል። በአጎራባች ሊባኖስ በኢራን በሚደገፈው ሂዝቦላና በእስራኤል መካከል ድንበር ዘለል ጥቃቶች ተጠናክረው ቀጥለዋል። የቨርጂኒያ ዩኒቨርሲቲ የፖለቲካ ማዕከል ዳይሬክተር ላሪ ሳባቶ በእነዚህ ዘላለማዊ ጦርነቶች ውስጥ በቀጥታ ከተሳተፍናው ባይደን ይቸገራሉ። የአሜሪካ ወታደሮችን ከጦርነቱ መስመር ገለል አድርገው እስካቆዩ ድረስ ግን ጉዳዩ አከራካሪ የሚሆን አይመስለኝም። ያ በሰዎች ድምፅ አሰጣጥ ውስጥ ዋና ምክንያት ይሆናል ብዬ አላምንም። ሰባቶ ሌላ ዋና ቁልፍ ነገርም አክለዋል። የፍልስጤማውያንን ሞት መቀነስ ይቻል እንደሆነና የሰብአዊ እርዳታው የሚደርስ ከሆነ እያዳመጣችሁት ያላችሁት በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። አሁን በሁለተኛው አጋማሽ የምንመለከተው በማዕከላዊ ኢትዮጵያ ክልል ያለ አንድ ችግር ነው። በማዕከላዊ ኢትዮጵያ ክልል ሀዲያ ዞን የሾኔ ከተማ ነዋሪዎች የሾኔ መጀመሪያ ደረጃ ሆስፒታል ስራ በማቆሙ የአካባቢው ማህበረሰብ ለከፍተኛ ችግር እንደተጋለጠ ለአሜሪካ ድምጽ አስታወቁ። በተመሳሳይ የመምህራን ደሞዝ ባለመከፈሉ ትምህርት አለመጀመሩን የተናገሩ አስተያየት ሰጪዎች ልጆቻችን ከትምህርት ወደኋላ እየቀሩብን ነው ሲሉ አቤቱታ አቅርበዋል። በጉዳዩ ላይ አስተያየትና ምላሽ እንዲሰጡን ከወረዳው እስከ ክልል ባለስልጣናት ድረስ ስልክ ብንደውልላቸውም ስለማያነሱና ያነሱትም ስብሰባ ላይ እንደሆኑ በመግለጽ ስልኩን ወዲያውኑ ስለሚዘጉት ምላሻቸውን ልናካትት አልቻልንም። ይሁን እንጂ የሀዲያ ዞን ትምህርት መምሪያ ችግሩ በበጀት እጥረት እንደተፈጠረና ለመፍታትም ጥረት እያደረገ እንደሆነ ባለፈው ሳምንት አስታውቆ ነበር። ችግሩ በተደጋጋሚ እንደሚከሰት የጠቀሰው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ በበኩሉ አግባብነት እንደሌለውና መንግስት አስቸኳይ ምላሽ እንዲሰጥበት አሳስቧል። የማዕከላዊ ኢትዮጵያ ክልል መምህራን ማህበርም ችግሩን እንደሚያውቀው ገልጾ ከመንግስት ጋር በመነጋገር እንደሚፈታው አመልክቷል። የሐዋሳው ዘጋቢያችን ዮናታን ዘርዴዎስ ተጨማሪ አለው። በማዕከላዊ ኢትዮጵያ ክልል ምስራቅ ባዳዋቾ ወረዳ ለተከታታይ ወራት ደሞዝ ያልተከፈላቸው የሾኔ የመጀመሪያ ደረጃ ሆስፒታል ሰራተኞች ስራ በማቆማቸው ሆስፒታሉ ከተዘጋ ሁለተኛ ሳምንት እንደሆነው ሰራተኞችና የሾኔ ከተማ ነዋሪዎች ተናግሯል። ይህም በተገልጋዮች ላይ ጉዳት ማድረሱን ለአሜሪካ ድምፅ በስልክ አስተያየታቸውን የሰጡት ነዋሪው አቶ ታምራት ኦፀሻ ተናግሯል። ቤት የሞቱ ያሉትንም ባናቅም ግን ብዙ ሰዎች ለችግር ለተለያየ ነገር አሁን ገንዘብ የላቸው ማጤማ ተገልጋዮች አሉ። የግል ለመታከም የማይችሉት እነሱ እነሱ በጣም ተቸግሯሉ። አብዛኛው የገጠር ማህበረሰብ ነው ደግሞ ማጤማ የሚጠቀመው። ይህ ሆስፒታሉ ደግሞ ለገጠር ማህበረሰብ ዋነኛና አንደኛ የሆነ ነው። ብዙ ተገልጋይ ያለበት ሆስፒታል ነው። በቀን ቢያንስ እስከ ሁለት መቶ ተገልጋይ የሚገለገልበት ሆስፒታል ነው። በዚህም ጊዜ ብገባ ባዶ ነው ያሉት ተኝተ ታካሚዎች ባለሙያ ጥሎ በመውጣት የተነሳ ለተለያዩ ቤት ይሄዱት አሉ ለተለያየ ለሞት የተጋለጡት አሉ። ዱራሜም ሆነ ሶዶም ሊታከሙ ይሄዱት አሉ። በተመሳሳይ ለሶስት ወራት ደመወዛቸው ያልተከፈላቸው መምህራንም ስራ ማቆማቸውን በአሜሪካ ድምፅ የተላለፈውን ዘገባ የሚያወሱት በደህንነት ስጋት ስማቸውን ያልገለጹ የምስራቅ ባዳዋጮ ወረዳ ነዋሪም ትምህርት እስካሁን እንዳልተጀመረ ጠቅሰው ልጆቻችን እየተጎዱብን ነው ሲሉ አቤቱታቸውን አስረድተዋል። የራሴ ቀበሌ እንኳን ትምህርት ቤት አለ፣ አንቡርሴ አንጁ ትምህርት ቤት ነው የሚባለው። እዛ አካባቢ ነው እኔ ያለው። ምንም ትምህርት ቀርቶ ጤናም የለም፣ ትምህርትም የለም። ይሄ አንድም ነገር እንቅስቃሴ የለም። ገበሬ መሆናችን ብቻ ሳይሆን ልጆቻችን እኮ እስከ ዩኒቨርሲቲ ሶስት አራት አስተምርን። መንግስት ሰራተኛ ሆኖ እንዲሰራ ያስተምር ልጆችን እንዳናስተምር አካባቢ ያለው ትምህርት ቤት ቀርቶ በወረዳ ደሞዝ ምክንያት አንድም ተማሪ ትምህርት ቤት የሚሄድም የለም። በስነ ስርዓቱ ምዝገባ መልክ የሾኔ የመጀመሪያ ደረጃ ሆስፒታል አገልግሎት በማቆሙ ተገልጋዮች እንደተቸገሩ የዞኑ ባለሙያዎች ለክልሉ ርዕሰ መስተዳድር በአካል ለማስረዳት ወደ ጽፈት ቤታቸው ቢያቀኑም አዎንታዊ ምላሽ እንዳልተሰጣቸውና ርዕሰ መስተዳድሩም እንዳላገኟቸው ከተወካዮቻቸው ውስጥ አንዱ አቶ አሸናፊ ፋንታውን ገልጿል። ሆስፒታሉ እንግዲህ እንደምታወቀው ተዘግቶ የተለያዩ ችግሮች ገጥመዋል። እንግዲህ እኛውም እዚያውም ስላለን እናቶች በተለያየ ችግር ላይ እየወደቁ ስለሆነ፣ የሚመለከተው አካል ደግሞ ሆስፒታሉ ተዘግቶ ይህን ያህል በመቆየቱ ይመለከተኛል ብሎ የመጣም አካል ስላልነበረ ከዞንም ሆነ ከከተማ አስተዳደር ስለዚህ እነሱ ካልመጡ ሆስፒታሉ ኦልሞስት እየተዘጋ ነው ለምንኛ ወደ የሚመለከተው አካል ሄደን ጥፋታችንን አናሰማም በሚል ከሙሉ ከባለሙያዎች ጋር ተፈራርመን ፔቲሽን ይዘን ነው ወደ ክልል እና የተሰማረ ነው ማለት ነው የዞኑን ክልል እንትን ልናገኝ ስንል ተከለከልን በር ላይ የክልሉ ርዕሰ መስተዳደር ላይ በጥበቃዎች ተከልክለን ነው የዞኑ ምክትል አስተዳደሩ ይህን ጥያቄ ፈተናል የምንም የደሞዝ ችግር የለም እኛ ከፍለናል ብሎ እንትን ስል አይ እኛ አልተከፈለንም ነው እዛችሁ ጠይቁ ስል እኛ አይደለም የምንጠይቀው እናንተ ናችሁ የምትጠይቁት ስንል ወረቀቱንም ውጪ ላይ ነው እዛው ርዕሰ መስተዳደሩ ቢሮ በር ላይ ነው ወረቀታችንንም አቤትታችንን የተቀበለው ቢሮም ሳያስገባም በተመሳሳይ የምስራቅ ባዳዎቸው መምህራን ተወካዮችም ቅሬታቸውን ለርዕሰ መስታደሩ ለማቅረብ ጽሕፈት ቤታቸው ወደሚገኘው ሆሳና ከተማ ቢያቀኑም ፖሊስ እንዳባረራቸው ከተወካዮች ውስጥ አንዱ አቶ ተስፋዬ ተከተል ገልጿል። አጠቃላይ የወረዳው ሲቪል ሰርቫንት የሚባል ሰራተኛ የሾኔ ከተማ የሚሆን የምዕራብ ባዳዋቸው ኢቭን የምስራቅ ሁሉም ነው የሚባለው በሚባል ደረጃ ነው። አንድም የተከፈለው የለም ከፖሊስ ውጪ። ችግሩ የባጀት እጥረት ነው ይባላል። እኛ አሁን ማዕከላዊ ኢትዮጵያ ቤተመስራትም ለማግኘት እድል ነበር። በክልል ምስራታ ምክንያት ማግኘት ወደ ተብለን ተባረን ወደ ክልልስግና ሄድን። አሁን ያሉት ኮማንድ ፖስቶችን አግኝተናል። እነሱም ምላሹን እንሰጣለን ብሎ ስልክ ሰጡልን። እኛ በራስ ችግር ውስጥ ነን ያለ ነው እና የሚሰማ አካል አጠን መንግስትም ምላሽ ሊሰጠን አልቻለም። ከስልጣና ይመለሱ ተብለው የተጠበቁ አማ አማራጮችም የሚረባ ለሆድ የሚሆን ነገር ምላሽ ሊሰጡን አልቻሉም። ቅሚያና ዝርፊያ በበዛበት ከተማ ውስጥ ነው ያለ ነው። ምክንያቱም ተማሪ ወደ ትምህርት ቤት ሊሄድ አልቻለም። ሰራተኛ ወደ ስራው መመለስ አልቻለም። በጉዳዩ ላይ አስተያየትና ምላሽ እንዲሰጡን ለምስራቅ ባዳዋቾ ወረዳ አስተዳዳሪ ለአቶ ብሩክ ኤርምያስ፣ ለሾኔ የመጀመሪያ ደረጃ ሆስፒታል ስራ አስኪያጅ፣ ለሀዲያ ዞን ጤና መምሪያ ኃላፊ ለአቶ ታክለ ኦልባሞና፣ ለክልሉ ጤና ቢሮ ኃላፊ ለአቶ ሽመልስ ዋንጎራም ስልክ ብንደውላቸውም ስለማያነሱና ያነሱትም ስብሰባ ላይ እንደሆኑ ገልጸው ወዲያውኑ ስልካቸውን ስለሚያጠፍ ምላሻቸውን ልናካትት አልቻልንም። ይሁን እንጂ የአህዲያ ዞን ትምህርት መምሪያም ችግሩ በበጀት እጥረት ምክንያት እንደተፈጠረና ለመፍታትም ጥረት የተደረገ እንደሆነም ባለፈው ሳምንት አስታውቆ ነበር። አንድ ስማቸው እንዳይጠቀስ ድምጻቸውም እንዳይታወቀ ጠየቁን የሾኔ የመጀመሪያ ደረጃ ሆስፒታል ሐኪም ሥራ ያቆምነው መብታችን ለመጠየቅ ቢሆንም ኃላፊነት የሚወስድ የመንግሥት አካል ባለመኖሩ ኅብረተሰቡ እንደተቸገረ ጠቅሰዋል። በዚህም ምክንያት ለድንገተኛ ክፍል ተገልጋዮች ብቻ አገልግሎት ለመስጠት ትላንት ወደ ስራ እንደገቡም ተናግሯል። ከሶስት ወር የአንድ ወር አስራ ስድስት ፐርሰንቷን የከፈሉ ጥያቄያችንን የዱቂም የደመወዝን እነዛ የቀሩ ብሮችም አሉ። አረ እነሱንም የቶፓፕ ጥያቄ ረቂቅ ወጥቶ ሁላችንን ፈርመን አብዛኛው ሁለት መኪና ይዞ ክልል ሄዷል ያስገባው ነገር ስለዚህ ይጠቃለል እየሰራን እንጠይቅ በሚለው ህብረተሰቡም እንዳይሰቃይ ምስል እንዳይ እየሰራን እንጠይቅ በሚለው ከፍተናል። ድንገተኛ የእናትን ህጻናት ከፍተናል። በጉዳዩ ላይ የአሜሪካ ድምፅ አስተያየታቸውን የጠየቃቸውም የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ምክትል ሊቀመንበር ዶክተር ራሄል ባፌም ችግሩ በሰራተኞች ላይ ከፍተኛ ጉዳት እያስከተለ እንደሚገኝ ገልጸዋል። ወደ ገጠር ሲወረድ ትልቁ ሴክተር ግብርና፣ ጤናና ትምህርት ዘርፍ ነው። አትሊስት የሰራተኛውን ደሞዝ ኮንሲደር ያደረገ በጀቲንግ ሲስተምና ደግሞ በጀቱን ኢምፕሊመንት ሲያደርጉም ይህንን የሰራተኛውን ደሞዝ እንኳን ኮንሲደር ያላደረገ መሆኑ እዛ አካባቢ እጅግ አሳሳቢና አላግባብ ነው። ነገር እንደገና ደግሞ በሌላው ዘርፍ የተለያዩ መስሪያ ቤቶች በተለይ አስተዳደር አካባቢ ያሉትና እዛ በዋናው ዞን ወይም ወረዳ ቢሮ አካባቢ ያሉ ቢሮዎች በአበል ስምም አላግባብ የሚበተን ገንዘብ አለ በአሰራር ግድፈት የተፈጠረ እንደሆነ ጠቁመው፣ አስቸኳይ መፍትሄ እንደሚያሻውም አመልክቷል። ስርዓታችን ጥያቄዎችን የሚሰማ የሚያዳምጥ ጆሮ የለውም። ስለዚህ ወይ በጩኸት ወይ በአመፅ ካልሆነ የማንደመጥ ስለሆነ ነው። ስለዚህ ስርዓቱ መቀየር መቻል አለበት። ጥያቄዎችን የህዝብ ጥያቄ የሰራተኛም ጥያቄ እንደዚህ የተለያዩ ከህዝቡ የሚመጡትን ስልጣኑን ከሰጠው ህዝብ የሚመጣውን ቀጥሮ ከሚያሰራው ሰራተኛ የሚመጣውን ጥያቄ ማዳመጥ መቻል አለበት። ካዳመጠ እኮ ይህም የሱሉ አይመጣ። የማዕከላዊ ኢትዮጵያ ክልል የመምህራን ማህበር ፕሬዚዳንት አቶ በርታ ያረብን ችግሩን እንደሚያውቁትና ከክልሉ መንግስት ጋር በመነጋገር እንደሚፈቱት አስታውቀዋል። እኛ ግን ከበላይ አመራሮች ከማናቸውም አልተገናኘንም። አጋጣሚ እነሱም አልተረጋጉ አሁን ሆሳና ነው ሴንተሩ እውቅናን ጭምር የተሰጠውን ገብደቤች ስንሄድ አጣናቸው። እኛ ባሉ ችግሮችም፣ በቅድመ ሁኔታዎችም፣ በእኛ ማሰራር ጭምር ከእነሱ ቁጭ ብለን መነጋገር አለብን። ያው እንዲህ ሴክተር መተዋወቅ ያስፈልጋል። ከምን አንጻር ነው ምንድን ችግሩ የሚል ነገር መነጋገር አለብን። ከነሱ መምህራን እውነት ካለ እንደዚህ አይደለም። የሁለት የሶስት ወር የወርም ከባድ ነው በዚህ ኑሮ። ስለዚህ የሚፈታበት አቅጣጫ እንይዛለን የሚል እምነት አለኝ አመራሮቹ ካገኘሁኝ። ደሞዝ ለተከታታይ ወራት አልተከፈለንም ሲሉ አምስት መቶ የሚደርሱ የሾኔ የመጀመሪያ ደረጃ ሆስፒታል ሰራተኞች አቤቱታ እያሰሙ ሲሆን ከ1600 በላይ የሚሆኑ የምስራቅ ባዳዋቾ ወረዳ የ45 ትምህርት ቤቶች መምህራንም ስራ ማቆማቸውን መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ Jonathan Zabdios how was awesome. ደግሞ ወደ ጋዛ እንለፍ። በጋዛ ጦርነት እየጠፋ ያለው ሕይወት እየጨመረ መሄዱን ተከትሎ የተኩስ ማቆም እንዲደረግ አረቦች የሚያሰሙትን ጥሪ ዮርዳኖስ በቀዳሚነት ትመራለች። ሀማስን ለማጥፋት እስራኤል የመሬት ወረራ ማካሄዷ ወደ ሰፊ ቀጠናዊ ግጭት ሊሸጋገር እንደሚችልም የአረብ ተንታኞች አስጠንቅቀዋል። የእስራኤል የሰላም አጋር የሆኑት ዮርዳኖስና ግብፅም ፍልስጤማውያን በጅምላ ከሀገራቸው እንዲሰደዱ የሚደረገውን ግፊት አውግዘዋል። ላክ ከአማን ያደረሰን ዘገባ ተከታዩ ነው። በጋዛ የሚሞቱ ንጹሐን ዜጎች ቁጥር እያሻቀበና ሰብአዊ ሁኔታ እጅግ እየከፋ በመጣበት ወቅት እስራኤል በአሜሪካና በአውሮፓ ህብረት በአሸባሪነት የተፈረጀውን ሐማስን ለማጥፋት ቃል ገብታለች። በዚህ ሳምንት በድህረ ገጽ ላይ በተካሄደ የመካከለኛው ምስራቅ ውይይት ላይ ንግግር ያደረጉት የዮርዳኖስ የቀድሞ የውጭ ጉዳይ ሚኒስትር ማርዋን ሙአሸር ግን ሐማስ ንቅናቄ ብቻ ሳይሆን ርዕዮተ ዓለም መሆኑን በመግለጽ ታጣቂዎቹን ማጥፋት ከባድ ሊሆን እንደሚችል አመልክተዋል። የሐማስ ወታደራዊ ክንፍ ከተደመሰሰ ሌሎች በርካታ ሐማሶች መነሳት ይጀምራሉ ሲሉም ሙአሽር አስጠንቅቀዋል። ወታደራዊ መፍትሄዎች እንደነዚህ አይነት ችግሮችን መፍታት አይችሉም። የፖለቲካ ሂደት ብቻ ነው ይህንን የሚፈታው። በፖለቲካ ሂደት ውስጥ ያለው ችግር ደግሞ ማን ሊመራው እንደሚችል አይታየኝም። ሙአሸር እንደሚሉት እስራኤል የፍልስጤም መንግሥት እንዲመሰረት የሚረዳ የሰላም ሂደት ውስጥ ካልገባች ወይም ደግሞ ፍልስጤማውያን የሚበዙበትን አካባቢ የሀገሯ አካል አድርጋ ለማስተዳደር ፈቃደኛ ካልሆነች ፍልስጤማውያን በጅምላ ወደ ዮርዳኖስና ወደ ግብጽ ለማዛወር እቅድ አላት ማለት ነው ሲሉ ያስጠነቀቁ ሲሆን ይህ ደግሞ ተቀባይነት እንደሌለው ተናግረዋል። ዮርዳኖስ እና ግብፅ የደረሱበት ምክንያታዊ መደምደሚያ እስራኤል የመጀመሪያዎቹን ሁለቱን አማራጮች የማትፈልግ ከሆነ ሶስተኛው አማራጫዋ በተቻለ ፍጥነት ፍልስጤማውያንን ለማስወገድ መሞከር ነው። ይሄ ደግሞ በጣም አሳሳቢ ነው። ግብጽ በጋዛ ላሉ ሰዎች እርዳታ እንዲደርስ እየሰራች ነው የሚሉት የግብፅ የቀድሞ ሕግ አውጪ አባል አምር ሐምዛዊ ጎን ለጎን ደግሞ በየትኛውን መንገድ ሊፈጠር የሚችል የመፈናቀል ሁኔታ እንደሚያሳስባት ይገልጻሉ። የግብፅ መንግስት አቋም በአብዛኛው ህዝብ የተደገፈ ነው። ለእስራኤል የሁለት ሀገር መፍትሄ አለመቀበል፣ ወታደራዊ ወረራ እንዲያበቃ አለመፍቀድ፣ ወይንም የፍልስጤምን ጉዳይ ያለመፍታት ችግር መፍትሄ ለማምጣት ስንል ብሔራዊ ሉዓላዊነታችንም ሆነ ድንበራችን እንዲበደል አንፈቅድም። ሐሙስ ዕለት ግብፅን፣ ዮርዳኖስን፣ ኩዌትን፣ ባህሬንን፣ ሞሮኮን ኦማንን ኳታርን ሳውዲ አረቢያንና የተባበሩት ኤምሬትስን ያካተቱ የአረብ የውጭ ጉዳይ ሚኒስትሮች በጋዛ ንጹሐን ዜጎች ላይ ያነጣጠረ ያሉትን ጥቃትና በጋዛ እየተፈጸመ ያለውን የዓለም አቀፍ ሕግ ጥሰት አውግዘዋል። አክለውም የእስራኤል ራስን የመከላከል መብት ሕግን መጣስንና የፍልስጤምን መብት ችላ ማለትን አያረጋግጥም ያሉ ሲሆን፣ ሰፊ ቀጠናዊ ግጭት ሊፈጠር ይችላል የሚል ስጋታቸውንም ገልጸዋል። የእስራኤል መከላከያ ሚኒስትር ዮአቭ ጋላንት በሰጡት ጋዜጣዊ መግለጫ እስራኤል ጦርነቱን የማስፋት ፍላጎት የላትም ሲሉ ተናግረዋል። በዴል ጋቭላክ ለተጠናከረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ተከታዩ ዘገባችን ደግሞ ሟችን በዲጂታል ትውስታ መቀስቀስ አጽናኝ ወይስ አስኮናኝ ይለናል። ሰው ሰራሽ የአእምሮ ልህቀት ወይም አርቴፊሻል ኢንተለጀንስ ዛሬ በህይወት የሌሉ የሚወዷቸውን ሰዎች ትውስታ በመቀስቀስ ማስታወስ የሚችሉባቸውን መንገዶች ለሰዎች እያበረከተ ነው። የሆነው ሆንና ከሚፈለገው በላይ እርቆ እየሄደ ይሆን? ይላል በሞስካሎኮቭ የተጠናቀረው ዘገባ። ደረጀ ደስታ ያቀርበዋል። አዳዲስ የሚቋቋሙ ብዙ የቴክኖሎጂ ጀማሪዎች ሰዎች ከሚወዷቸው ግን ደግሞ በህይወት ከሌሉ ሰዎች ጋር አሁንም ድረስ አብረው ያሉ ሆነው እንዲሰማቸው ለማድረግ ሰው ሰራሽ አእምሮን ወይም አርቲፊሻል ኢንቴሊጀንስን እየተጠቀሙ ነው። በትንሣኤነት የተሰየመው ሰው ሰራሽ አእምሮ ወይም ሪዘሬክሽን ኤአይ እየተባለ የሚጠራው ቴክኖሎጂ በሟች ማህበራዊ መረጃ፣ ምስሎች፣ የድምፅና የጽሑፍ መልእክቶች ብሎም ኢሜሎች ላይ የተመሰረተ ነው። እነሱ ላይ ተመስርቶ የአጫጭር ጽሑፎች መነጋገሪያ ወይም ቻት ቦትስ መድረኮችን እንዲሁም ቅጂ ምስሎችን ወይም ምናባዊ ድርብ ወይም ቨርቹዋል ደብልስ በመፍጠር ላይ የተመሰረተ ነው። ምናባዊ ድርቦችን ከሚፈጥረው ዲፕ ብሬን ኤአይ ከተባለ ኩባንያ ጋር የሚሰራው ማይክል ጃንግ እንዲህ ያስረዳል። ለምሳሌ እኔ እርስዎን መፍጠር እፈልጋለሁ እንበል ከዚያ ወደ ስቱዲዮ እናመራለን። ፊልም እናነሳዎታለን። ከካሜራው ፊት ቆመው ከ300 እስከ 500 ቃላት አነበቡ። አሁን ይህንን የመጀመሪያ የቪዲዮ ቅጅ ፊልም ይዘናል። እንቀጥልና በዚያ ፊልም ማሽኑን አንድ ወር ያህል እናሰነጥነዋለን፣ እናለማምደዋለን። ከአንድ ወር የማሽኑ ሥልጠና ወይም ልምምድ ማሽን ለርኒንግ በኋላ የእርስዎን አምሳያ አቫታር እንፈጥራለን። ስቶሪ ፋይል የተባለው ኩባንያ ተባባሪ መስራችና ስራ አስፈጻሚ ስቴቨን ስሚዝ ይህን ይላል። በነገራችን ላይ ይሄ እውነተኛው ስሚዝ አይደለም፣ አምሳያው ነው። ይህን ልክ እንደ ህያው የፎቶ አልበም ተመልክተው እያደረግን ያለነው አንድ ሰው ለዘር ማንዘሮቹ እንደሚያደርገው ሁሉ ሰዎች ትዝታዎቻቸውን ማስተላለፍ እንዲችሉ የሰው ሰራሽ አእምሮን እርዳታ እየተጠቀምን ነው። የሳንታ ክላራ ዩኒቨርሲቲ የኢንተርኔት ስነ ምግባር ፕሮግራም ባልደረባ ኤሬና ራኢኩ ዲጂታል ትንሣኤ ወይም ዲጂታል ሪዘሬክሽን የተወሳሰበ ጽንሰ ሐሳብ ነው ይላሉ። በተወሰነ መንገድ የምንወዳቸውን ሰዎች የቴክኖሎጂ ስሪት ወይም አምሳያ ይዘን ማቆየት እንደምንችል ማወቄ አስከሬንን ይዞ እንደማቆየት የመሰለ እንግዳ ነገር እንዲሰማኝ አድርጎኛል። የአንድን ሰው አስከሬን ከእኛ ጋር ለማቆየት ከመሞከር ይልቅ አእምሯቸው አብሮን እንዲቆይ ለማድረግ እየሞከርን ነው። ሰዎች የሰው ሰራሽ አእምሮን ወይም አርቲፊሻል ኢንቴሊጀንስ ትልቅ አቅም መጠቀም የሚፈልጉትን ያህል ልክ እንደ ብዙዎቹ አዳዲስ ቴክኖሎጂዎችም የትንሣኤ ቴክኖሎጂም ጥያቄዎችን እያስነሳ ነው። የተከበራችሁ አድማጮች ዝግጅታችንን ወደ ማጠናቀቁ እየተቃረብን ነው። ከመሰናበታችን በፊት ግን ተከታዩን ማስታወቂያ ሰምተን እንመለስ።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 በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሠረት አኑሩልን። በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ ለአስተያየቶቻችሁና ለጥቆማዎቻችሁ የምንገኝባቸውን መንገዶች ነው ሰምተን የተመለስነው። በዚሁ የምሽቱን ዝግጅቶቻችንን እናጠናቅቃለን። በቅንብሩ አብራኝ ከቆየችው ብርሃን ኃይሉ ዋና አዘጋጅ ጽዮን ግርማ እንዲሁም ዝግጅቶቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ ቆየ ነበርኩኝ። በፌስቡክ ገጻችን አት ቪኦኤ አምሃሪክ እንዲሁም በትዊተር ሃሽታግ ቪኦኤ አምሃሪክ ላይ መከታተልና አስተያየቶቻችሁን ማድረሳችሁን አትርሱ። ነገ በሌሎች ዝግጅቶችና ጥንቅሮች እንጠብቃችኋለን። ሰላም ደናደሩ።